hagyanya report የውጭ ሀገር ዜጎች የመሬትና የንብረት ባለቤት እንዲሆኑ የሚፈቅደው አዋጅ ወደ ፓርላማ ተመራም። የውጭ ሀገር ዜጎች በኢትዮጵያ ውስጥ የማይንቀሳቀስ ንብረት ባለቤት ወይም የመሬት ባለይዞታ እንዲሆኑ የሚያስችላቸው የአዋጅ ረቂቅ ለሕዝብ ተወካዮች ምክር ቤት ተመርቷል። አዋጁ የተዘጋጀው የዜጎችን የመሬት ይዞታ የማግኘትና የመጠቀም መብት በማያጣብብ መልኩ እንደሆነም ተገልጿል። የውጭ ዜጎች ካፒታላቸውም በኢትዮጵያ ስራ ላይ እንዲያውሉ ለማበረታታት የታለመ ነው የተባለለት ይህ የሕግ ረቂቅ ለፓርላማ ሰማያዊ መራው የሚኒስትሮች ምክር ቤት ነው። ምክር ቤቱ ባለፈው ሳምንት ባካሄደው መደበኛ ስብሰባ የአዋጅ ረቂቁን ጨምሮ በስድስት ጉዳዮች ላይ ተወያይቶ ውሳኔ ማሳለፉን የጠቅላይ ሚኒስትር ጽህፈት ቤት በአሰራጨው መረጃ አስታውቋል። ኢትዮጵያዊ ያልሆኑ ዜጎች የመሬትና የንብረት ባለቤት እንዲሆኑ የሚያስችላቸው ህጋዊ አሰራር እንዲዘረጋ ከተደረገባቸው ምክንያቶች አንዱ ለኢትዮጵያውያን የስራ ዕድል ለመፍጠር ትልቅ ጠቀሜታ ያለው በመሆኑ እንደሆነ ጽህፈት ቤቱ አክሎ ገልጿል። በኢትዮጵያ የሚታየውን የመኖሪያ ቤት ፍላ ፍላጎትና አቅርቦት ሚዛን ለማስጠበቅ አዋጁ ጠቀሜታ እንደሚኖረውም ጽህፈት ቤቱ አክሎ አመልክቷል። የአዋጅ ረቂቁ የቤት ልማትና ተደራሽነትን ይበልጥ ለማነቃቃት የሚያስችል መሆኑንም በጠቅላይ ሚኒስትር ጽህፈት ቤት መግለጫ ተጠቅሷል። ይህ የህግ ረቂቅ የተላለፈለት የህዝብ ተወካዮች ምክር ቤት ወይም ፓርላማ የውጭ ባለሀብቶች በሪል ስቴት ልማት ዘርፍ በስፋት እንዲሰማሩ የሚያስችል ሌላ አዋጅ ባለፈው ህዳር ወር መጨረሻ ማጽደቁ አይዘነጋም። የአውስትራሊያዊ የማዕድን አሳሽ አስካሪ ሜታልስ ኩባንያ በኢትዮጵያ ስራ ጀመረም። ዋና መቀመጫውን ፐርዝ አውስትራሊያ ያደረገው ግዙፉ የማዕድን አሳሽ አስካሪ ሜታልስ በኢትዮጵያ የማዕድን ዘርፍ ውስጥ አዲስ የኢንቨስትመንት ውል ፈጽሟል። አስካሪ ሜታልስ የተባለው የማዕድን አሳሽ ኩባንያ በአፍሪካ ያለውን የፍለጋ እንቅስቃሴውን ወደ ኢትዮጵያ በማስፋት ሪፍት ቫሊ ሜታልስ የተባለውን የግል ኩባንያ ሙሉ በሙሉ ለመግዛት ስምምነት ላይ መድረሱን በይፋ አስታውቋል። ሪፍት ቫሊ ሜታልስ በደቡባዊ ኢትዮጵያ በሚገኘው ባዶላ አካባቢ አምስት ትላልቅ የወርቅ ፕሮጀክቶች ባለቤት ሲሆን ይህ ስምምነት አስካሪ ሜታልስ ከአዲስ አበባ በስተደቡብ 350 ኪሎ ሜትር ርቀት ላይ የሚገኙትን ሳካሮ፣ ሳካሮ ምዕራብ፣ ለገደምቢ ደቡብ፣ ሜጋዶና ዋዩ ቦዳ የተባሉትን 460 ካሬ ኪሎ ሜትር የሚሸፍኑ ፕሮጀክቶችን እንዲያገኝ ያስችለዋል። ይህ ስምምነት አስካሪ ሜታልስ ከፍተኛ መጠን ያለው የወርቅና የመዳብ ክምችት በሚገኝበት ክልል ውስጥ ስልታዊ የሆነ ቀዳሚ ተሳትፎ እንዲያደርግ እንደሚያስችለውም ተገልጿል። ስምምነቱ የመጀመሪያ ክፍያ 200000 ዶላር በጥሬ ገንዘብ እና 200000 ዶላር በአስካሪ የአክሲዮን ድርሻ፣ እንደዚሁም የፍለጋ ውጤት በሚታይበት ደረጃ የሚከፈል ተጨማሪ ክፍያዎችን የሚያካትት መሆኑ ተገልጿል። ይህ የአውስትራሊያው ግዙፍ ኩባንያ ወደ ኢትዮጵያ መግባት በአፍሪካ ውስጥ ያለውን የማዕድን ፍለጋ አሻራ በከፍተኛ ደረጃ የሚያሰፋለት ስልታዊ እርምጃ እንደሆነም ታምኖበታል። አስካሪ ሜታልስ በአውስትራሊያ የወርቅና የመዳብ ማዕድናት ማውጣት ስራ ላይ እንደዚሁም በናሚቢያ የሊቲየም ማዕድን ፕሮጀክቶች ያሉት ሞት ነው። ከዚህ በተጨማሪም ባትሪዎችን ለዓለም አቀፍ ገበያዎች በማቅረብም ጥሩ ልምድ እንዳለው ተገልጿል። ኢትዮጵያ ወደ ውጭ ከምትልካቸው ማዕድናት ውስጥ ቀዳሚ የሆነው ወርቅ በህገወጥ ንግድ የታሰበውን ያህል ገቢ እያስገኘ እንዳልሆነ ይጠቀሳል። በዘንድሮ ዓመት ተደረገ በተባለ ጥብቅ ቁጥጥር ግን ወደ ውጭ ገበያ የሚላከው የወርቅ መጠን የጨመረ ሲሆን፣ በዚህም ባለፉት ዘጠኝ ወራት ውስጥ ሁለት ቢሊዮን ዶላር ገቢ ማግኘቷን የንግድና ቀጠናዊ ትስስር ሚኒስቴር ማስታወቋ አይዘነጋም። የኢትዮጵያ አቪዬሽን ዩኒቨርሲቲ ቻይናውያንና ኢትዮጵያውያንን ጨምሮ በልዩ ልዩ ዘርፎች ያሰለጠናቸውን 974 የተለያዩ ሀገር አሰልጣኞች አስመረቅም። ከተመራቂዎቹ መካከል 43ቱ በአብራሪነት እንደዚሁም 184ቱ በአውሮፕላን ጥገና መሰልጠናቸውን ያሳወቀው ዩኒቨርሲቲው ቀሪዎቹ 448ቱ በካቢን ክሪው፣ 255ቱ በኮሜርሻል ኦፕሬሽን እና 44ቱ በሆቴል ኦፕሬሽን ዘርፍ የተመረቁ መሆናቸውንም ተናግሯል። ከነዚህ 974 ተመራቂዎች መካከል 44ቱ የደቡብ የኮንጎ ዴሞክራቲክ ሪፐብሊክ፣ የዩጋንዳ፣ የሞዛምቢክ፣ እንደዚሁም የዛምቢያ፣ ጋቦን እና ሴራሊዮን ዜጎች ሲሆኑ 34ቱ ደግሞ ቻይናውያን ናቸው ተብሏል። የአቪዬሽን ዩኒቨርሲቲው በዘርፉ ዓለም አቀፍ ደረጃውን የጠበቀ ስልጠና እየሰጠ መሆኑን በተናገረበት በዚህ የምረቃ መስናዶ ላይ የአየር መንገዱ ዋና ስራ አስፈጻሚ መስፍን ጣሰው ከፍተኛ ውጤት ላመጡ ምሩቃን የዋንጫና የምስክር ወረቀት ሽልማት አበርክተዋል። የኢትዮጵያ አቪዬሽን ዩኒቨርሲቲ ወደ ዩኒቨርሲቲነት ካደገ ገና ጥቂት ጊዜው ቢሆንም በአቪሽን አካዳሚነት ጭምር ያገለገለባቸው ያለፉት ከዓመታት በላይ በዘርፉ የሚያገለግሉ ከ20 በላይ ተማሪዎችን ማስመረቁ ተነግሯል። በኢትዮጵያ ሀሳብን የመግለጽ ነጻነት አሁንም በከፍተኛ ጫና ውስጥ ነው አሉ 14 ሀገራት። በጋራ በወጡት መግለጫም ተቀማጭነታቸውን በአዲስ አበባ ያደረጉ የ14 ሀገራት ኤምባሲዎች በኢትዮጵያ ሀሳብን በነጻነት መግለጽ ላይ ያለው ከፍተኛ ጫና መቀጠሉ እንዳሳሰባቸው ገልጸዋል። በኢትዮጵያ የአውሮፓ ህብረት ተልኮ በበኩሉ የፕሬስ ነጻነት አለመኖር መረጃ የማግኘት መብትንና የመተቸት ነጻነትን እያጎደለ ነው ብሏል። ኤምባሲዎቹና የአውሮፓ ህብረት ይህን ያሉት ሰሞኑን በመላው ዓለም የተከበረውን የዓለም ፕሬስ ነፃነት ቀን በማስመልከት በየፊናቸው ባወጡት መግለጫ ነው። ፈረንሳይ፣ ስዊድን፣ ኔዘርላንድስ፣ ዩናይትድ ኪንግደም እና ኒውዚላንድ የተካተቱበት የ14 ሀገራቱ ስብስብ በኢትዮጵያና በመላው ዓለም ነፃ፣ ደህንነቱ የተጠበቀና ገለልተኛ ጋዜጠኝነት አስፈላጊነትን በመግለጫቸው አስታውሰዋል። በመላው ዓለም ለሚገኙ ጋዜጠኞች ነፃነትና ደህንነት መጠበቅ ያላቸውን ድጋፍ የገለጹት እነዚህ ሀገራት በኢትዮጵያም አስተውለናል ያሉትን ወቅታዊ ሁኔታን ተችተዋል። በኢትዮጵያ ሀሳብን በነፃነት መግለጽ ላይ ያለው ከፍተኛ ጫና ቀጠሉን እንዳስተዋሉ የጠቀሱት ሀገራቱ ይህ ሁኔታ እንደሚያሳስባቸውም በመግለጫቸው አስፍረዋል። በኢትዮጵያ ከ5.2 ሚሊዮን በላይ ሕጻናት የኩፍኝ በሽታ ተጋላጭ ናቸው ተባለም። ይህንን ያለው የአዲስ አበባ ጤና ቢሮ ነው። የመደበኛ ክትባት ሽፋን መቀነስ ለወረርሽኙ መዛመት ምክንያት ነው ብሏል። የአዲስ አበባ ጤና ቢሮም ሀገር አቀፍ የኩፍኝ በሽታ መከላከል ክትባት ከግንቦት 6 እስከ 15 ቀን 2017 ዓ.ም ድረስ እንደሚሰጥም ተናግሯል። በዚህ የክትባት ዘመቻም እንደ ሀገር ከ17.5 ሚሊዮን በላይ ሕጻናትን ለመከተብ መታቀዱን ሸገር ዘግቧል። በአዲስ አበባ ብቻ ግማሽ ሚሊዮን በላይ እድሜያቸው ከ9 ወር እስከ 5 ዓመት ለሆኑ ህጻናት ክትባቱ እንደሚሰጥም ተገልጿል። በከተማዋ በየቀኑ እስከ 245 ህፃናት ይከተባሉ ተብሎ መታቀዱንም ሸገር አክሎ ዘግቧል። ለክትባቱ ከ3400 በላይ የሰው ኃይል እንደሚሰማራም ተገልጿል። በክትባት ዘመቻው የኩፍኝ ክትባት፣ ሌሎች የመደበኛ ክትባቶች ያልጀመሩና ያቋረጡ ካሉ የምግብ እጥረት ልየታ፣ የቫይታሚን ኤ ጠብታ መስጠት፣ የአንጀት ትላትል መድኃኒት እደላና መሰል አገልግሎቶች እንደሚሰ ሰጡም ተገልጿል። በኩፍኝ በሽታ የተያዘ ሰው ከ12 እስከ 18 ለሚሆኑ ሌሎች ሰዎች የማስተላለፍ እድሉ ከፍ ያለ ነውም ተብሏል። ክልል ጠቋሚ የተሽከርካሪ ሰሌዳዎች በአዲስ ሊተኩ ነው። የትራንስፖርትና ሎጂስቲክስ ሚኒስቴር ክልል ጠቋሚ የነበሩት የተሽከርካሪ ሰሌዳዎች በሀገራዊ ማለትም በኢቲ ለመተካት ዝግጅት እያደረገ መሆኑን አስታውቋል። ይህ የተገለጸው ሚኒስቴሩ ሰሞኑን የሚኒስትሩ ከፍተኛ አመራሮች ከተጠሪ ተቋማትና አመራር ሰራተኞች ጋር የመሃሉ ዘመን በሚል ርዕስ በተዘጋጀ ሀገራዊ ሰነድ ላይ ውይይት ሲያደርጉ ነው ብሏል። ሪፖርተር በዘገባው የሪፖርተር ምንጮቹን ጠቅሶ ዘገባው የሚኒስትሩ ከፍተኛ አመራሮች ክልል ጠቋሚ የሆኑ የተሽከርካሪ ሰሌዳዎች ሊቀየሩ መሆናቸውን አገራዊ በሆነ ወጥ መለያ እንደሚተኩ መግለጻቸውንም ነግረውኛል ብሏል። የሰሌዳ አሰጣት ስርዓቱን መቀየር አስፈላጊ ያደረገውም የመጡበትን ክልል የሚጠቁም ሰሌዳ ያላቸው ተሽከርካሪዎች ለሽብርና ለወገናዊነት አሰራር ተጋላጭ እያደረጋቸው በመሆኑ መሆኑን በውይይቱ መነሳቱን ገልጿል። ከፍተኛ አመራሮቹ ክልሎች በራሳቸው መጠሪያ ሰሌዳ መሰየም መብታቸው መሆኑን ገልጸው ይሁንና ይህንን እንደ መብት ማረጋገጫ ማ ሳያ አድርጎ ከመውሰድ ይልቅ ጥቅምና ጉዳቱን ማመዛዘን እንደሚያስፈልግ ማብራራታቸውንም ጠቅሷል። ሪፖርተር ጉዳዩን በተመለከተ አነጋገርኳቸው ያላቸው የትራንስፖርትና ሎጂስቲክስ ሚኒስቴር ጽህፈት ቤት ዋና ኃላፊ አብዲስ ሳያደታ ተግባራዊ እንቅስቃሴ ባይጀመርም የሰሌዳ አሰጣጥ ስርዓቱን መቀየር በተመለከተ ጥናት እየተደረገ መሆኑን ገልጸውልኛል ብሏል። የጥናቱን ዝርዝር የትኩረት አቅጣጫዎችን ግን ከመግለጽ ተቆጥበዋል ብሏል። በሌላ በኩል ሚያዝያ 22 ቀን 2017 ዓ.ም በተደረገ ውይይት የተገኙት የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታው አቶ ደንጌ ቦር በበኩላቸው የሎጂስቲክስ አገልግሎት ሰጪ ተቋማት ራሳቸውን በማደራጀት እና በማሳደግ አገራዊ እድገትን የሚመጠን አገልግሎት ለመስጠት መዘጋጀት እንደሚገባቸው መግለጻቸውንም ሪፖርተር አክሎ ዘግቧል። የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የአፍሪካ የኒክሌር ሳይንስና ቴክኖሎጂ ማዕከል እንዲሆን መመረጡን አስታወቀም። የዩኒቨርሲቲው ፕሬዚዳንት ዶክተር ደረጀ እንግዳ እንደተናገሩት የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲና የቻይናውን ሽንገዋ ዩኒቨርሲቲ በመተባበር በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ስር የአፍሪካ ኒክሌር ሳይንስ ማዕከል እንዲቋቋም ስምምነት ተደርጓል ብለዋል። መንግስት ከዚህ በፊት 16 የሳይንስና ቴክኖሎጂ ልዕቀት ማዕከላት እንዲቋቋሙ ባሳለፈው ውሳኔ መሰረት ስምንቱ በ በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ስር ተቋቁሟል ያሉት ፕሬዚዳንቱ ቀሪዎቹ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስር እንደሚገኙ ተናግረዋል። በአዲስ አበባ ሳይንስና ቴክኖሎጂ ስር ካሉ ስምንት የልህቀት ማዕከላት መካከል አንዱ የሆነ የኒውክሌር ሳይንስ ቴክኖሎጂ የልህቀት ማዕከል ህንፃ ግንባታ መጠናቀቁን፣ እንደዚሁም እንደ አውሮፓውያኑ ዘመን አቆጣጠር ከ2026 ጀምሮ የመጀመሪያ ዲግሪ ተማሪዎችን የመቀበል እቅድ እንዳለው ፕሬዚዳንቱ ጠቅሰዋል። እንደ ፕሬዚዳንቱ ገለጻ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ከቻይናው ሽንግዋ ዩኒቨርሲቲ ጋር በመሆን የካሬኩለም የካሪኩለም ቀረጻ በማድረግ ላይ ነው። ማዕከሉ ከኢትዮጵያ ባለፈ ከሌሎች አፍሪካ ሀገሮች የሚመጡ ተማሪዎችን እንዲቀበል ከዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ጋር ስምምነት መድረሱንም ጠቁሟል። ኬንያ ተጨማሪ የኤሌክትሪክ ኃይል ከኢትዮጵያ ልትወስድ ነው። በኬንያ ያለው የኃይል ፍላጎት በመጨመሩ ሀገሪቷ ተጨማሪ ኤሌክትሪክ ኃይል ከኢትዮጵያ ልታስገባ ስለማሰቧ ተዘግቧል። በኬንያ የኃይል ፍላጎት የጨመረ ሲሆን ሊያጋጥም የሚችልን የኃይል መቆራረጥ ለመቀነስ ተጨማሪ ኤሌክትሪክ ኃይል ከኢትዮጵያ ለማስገባት ታቅዳለች ተብሏል። የኬንያ የኤሌክትሪክ ኃይል ዋና ስራ አስፈጻሚ ጆሴፍ ሲሮር ከኢትዮጵያ ተጨማሪ ከ50 እስከ መቶ ሜጋዋት ኃይል ለማስገባት ከኢትዮጵያ ኤሌክትሪክ ኃይል ጋር ንግግር ጀምረናል ብለዋል። ዋና አጋጣሚው አሁን የተጠየቀው ጥያቄ እስካሁን እየገባ ካለው የ200 ሜጋዋት በተጨማሪ መሆኑን ሲገልጹ ኃይሉ የተፈለገው ከፍተኛ የኃይል ፍላጎት ባለበት ከምሽቱ 12 ሰዓት እስከ ምሽት 4 ሰዓት ድረስ መሆኑንም አብራርተዋል። በ2024 የኬንያ ኤሌክትሪክ ኃይል እንደገለጸው ኬንያውያን ከሚጠቀሙት እለታዊ የኃይል ፍጆታ ውስጥ 11 በመቶ ከኢትዮጵያ የሚገኝ መሆኑ መግለጹ ይታወሳል። ኬንያ ከኢትዮጵያ በተጨማሪ የኤሌክትሪክ ኃይል ከኡጋንዳና ከታንዛኒያ ታስገባለች። Magarinya report.